ዮሐንስ፣ ከአዲስ አበባ ወጣ ብለህ ነበር። ዛሬ እንደምናቀው የት ሄድክ? ምን ሳየ? አመሰግናለሁ ነጋሽ። ያው እንግዲህ ጉዜ ወደ አምቦ፣ ትላንት የተፈጠረውን ነገር እና ዛሬ ያለውን ሁኔታ ለመታዘብ ነበረ። መዳረሻ የአምቦ ለማድረግ ነበረ እንቅስቃሴ ሳደርግ የነበረው። እስከ መናገሻ ባለው ቦታዎች ያው መደበኛ ሕይወት አለ፣ መደበኛ እንቅስቃሴዎች አሉ። የመኪኖችም ሱቆችም ሁሉ ተከፍተው እንቅስቃሴዎች አሉ ግን እዛ ያሉ ትንንሽ ከተሞች ላይ የታጠቁ የፌዴራል ፖሊስ አባላት፣ የኦሮሚያ ክልል ልዩ ኃይል እና መደበኛ እንዲሁም የመከላከያ ሰራዊት ዱላና ቦምብ የታጠቁ የመከላከያ ሰራዊት አባላትም በከተሞቹ ሲዞሩ አልፎ አልፎም ደግሞ የፌዴራል ፖሊስ ይሄ አስለቃሽ ጋር የታጠቁም ሲተላለፉ የሚታይበት ሁኔታ አለ። ፓስፖርት ሲያደርጉ ከዛ ውጪ መደበኛ እንቅስቃሴዎች አሉ። ከመናገሻ መግቢያው አካባቢ በርካታ እዛ ችግር እንዳለ የሚጠቆሙ ነገሮች እዛም፣ እዛም መኪኖች የጭነት መኪኖች ቆመዋል። ምንድን ነው ብዬ ለመጠየቅ ስሞክር መንገዱ ሰላም አይደለም፣ ስለዚህ የሆነውን ነገር እስኪፈጠር ድረስ ይቆመናል ብለው በርካታ የጭነት መኪናዎች መናገሻ አካባቢ የቆሙበት ሁኔታ አለ። እዛ እሱን አልፌ ሲሄድ ከፊት ለፊት የሚመጣ አንድ መኪና ነበረና ያበራብኝ ነበረ። ምንድን ነው ስል የሆነ ምልክት ሰጥቶኝ ብቻ ጥሎኝ አለፈ። ትንሽ እንደ ተራ ወደ ሆለታ መስመር በመናገሻና ሆለታ አጋማሽ አካባቢ ከርቀት በርካታ ህዝብ ይታየኝ ነበረ። ጎማ ጨሶም ጭስ የሚታይበት መንገድ ተዘግቶ እንቅስቃሴዎች፣ የሰዎች እንቅስቃሴ ነበረ። በርካታ ሕዝብ አስፋልቱ ዳ ምንድን ነው ብዬ ሲጠይቅ ከርቀት ያው ትላንትና የሞቱ ሰዎች በትላንትና በአምቦ የሞቱ ሰዎች የቀብር ስነስርዓት እንዳለ ነው የነገሩኝ። እና ከዛ በኋላ ያለውን መቀጠል አልቻልኩም። እንደ እንደተከታተል ነው ትናንትና አምቦ ውስጥ ቢያንስ አስር ሰዎች ከዛም በላይ ይሆናሉ ነው የተባለው ተገለዋል። ወደ ሀያ የሚጠጉ ሌሎች ሰዎች ደግሞ ቆስለዋል ነበር የተባለው። ስለዚህ አሁን አንተ እንደምትለን ቢያንስ ሆለታ እና መናገሻ አካባቢ መንገዶች ተዘግተዋል ነው ወይስ አካባቢው እንቅስቃሴው ስላላማራችሁ ወይም ስላስፈራችሁን እዛ ይቆማችሁት? ኧረ ምንም አይነት እንቅስቃሴ የለም። መንገዱ ተዘግተዋል። በዛ ለማለፍ የሚሞክር ሰው ካለም ይተናኮላሉ የሚል ነገር ነው የተነገረን። ያው ሰውየውም እንደገባኝ እዛ አካባቢ ደርሶ ነው መመለሱ ነው። ከዛ ከዛ ተመልሶ ነው መብራት ሲያበራብኝ የነበረው። ተመለስ ተመለስ፣ አያደጋም መብራት ሲያበራብኝ የነበረው እና ወደኋላ ተመልሼ የመናገሻ አካባቢ ያሉ ሾፌሮችም ሳናገራቸው፣ ምንም አይነት እንቅስቃሴ የለም፣ ወደዛ የሚያልፍ የለም፣ ከዛ የሚመጣ የለም። እንደነገርኩ እስከ መናገሻ ያለው አሁን መደበኛ ነገር ያለ፣ ከዛ አልፈን ግን ሲሄድ ምንም አይነት ወደ ከፊት ለፊቴ አንድ መኪና ካልሆነ በስተቀር የሚመጣም የለም፣ ሚሄድም የለም። ስለዚህ መንገዱ እንደተዘጋ ነው የምታየው። ስለዚህ አምቦ ከመናገሻ በኋላ ከአዲስ አበባ ጋር ያላትን ግንኙነት አቋርጣለች ማለት ነው፣ ቢያንስ የመንገድ ግንኙነት፣ ቢያንስ ዛሬ። አዎ፣ በትክክል ምንም አይነት እንቅስቃሴ የለም። መንገድ ወደ አዲስ አበባ እየተጠጋሁ በሚመጣበት ጊዜ ፌደራል ፖሊስ አስለቃሽ ጋዝ የታጠቁ የተለያዩ በተለያዩ መኪኖች በፒካፕም በትልቅ መኪናም እየተጓዙ ነበረ ከአዲስ አበባ ተነስተው። ስለዚህ ምናልባት በዚህች ቃለ መጠይቅ በምናደርግበት ሰዓት አስለቀቀውት ወይም እዛ የነበረው ሁኔታ ወደ መደበኛ ሁኔታ እንዲከናወን አድርገዎች ካልሆነ በስተቀር በዛችው እኔ በነበርኩባት ሰዓት ምንም አይነት እንቅስቃሴ እንዳልነበረ አረጋግጫለሁ። በጣም አመሰግናለሁ ዮሐንስ። እንግዲህ እንደተለመደው እየተከታተልክ ትዘግብልናለህ። ሰሞኑንም ለዛሬው ዝላይ ይብቃን። እሺ፣ የሚል እኔም አመሰግናለሁ ነጋሽ።